Foreign Service Institute, Amharic Basic Course, Unit 3, Basic Sentences. Sim, Simi, Irso, Isso, Yerso, yes Yersos. ጤና ይስጥልኝ። ስሜ ጆን ነው። የርሶስ? ኢትዮጵያ ኢትዮጵያዊ ነው። ከበደ ነው። ኢትዮጵያዊ ነው። አሜሪካዊ ነኝ ነገር ግን አቶ ተሰማ ለማ ኢትዮጵያውያን ናቸው። አሜሪካዊ ነኝ፣ ነገር ግን አቶ ተሰማና አቶ ለማ ኢትዮጵያውያን ናቸው። መቼ? መች መጡ? መቼ መጡ? ትናንትና ትናንት መጣሁ። ትናንትና መጣሁ። ስንት ሰዓት እባክዎ ስንት ሰዓት ነው? ሶስት ሰዓት ነው። እግዚአብሔር ይስጥልኝ። አብሮ ይስጠን። አብሮ ይስጠን። ፎርፍሉንሲን ጤና ይስጥልኝ። ስሜ ጆን ነው። የእርሶስ ከበደ ነው። ኢትዮጵያዊ ነው? አሜሪካዊ ነኝ። ነገር ግን አቶ ተሰማና አቶ ለማ ኢትዮጵያውያን ናቸው። መቼ መጡ? ትናንትና መጣሁ። እባክዎ ስንት ሰዓት ነው? ሶስት ሰዓት ነው። እግዚአብሔር ይስጥልኝ። አብሮ ይስጠን። ፎር ኮምፕሪሄንሽን ጤና ይስጥልኝ። ስሜ ጆን ነው። የእርስዎስ? ከበደ ነው። ኢትዮጵያዊ ነው? አሜሪካዊ ነኝ። ነገር ግን አቶ ተሰማና አቶ ለማ ኢትዮጵያውያን ናቸው። መቼ መጡ? ትናንትና መጣሁ። እባከው፣ ስንት ሰዓት ነው? ሶስት ሰዓት ነው። እግዚአብሔር ይስጥልኝ አብሮ ይስጠን። ክላስሮም ኤክስፕሬሽንስ መጽሐፍ፣ መጽሐፍ፣ መጽሐፎች፣ መጽሐፎቻችሁ፣ መጽሐፎቻችሁን ክፈቱ። መጽሐፎቻችሁን ክፈቱ። አብራችሁ በሉ። አብራችሁ በሉ። አሁን ዝጉ። አሁን መጽሐፎቻችሁን ዝጉ። ስትራክቸር ሴንተንሴስ እኔ እኔ አሜሪካዊ ነኝ። ኢትዮጵያዊ ነህ። አንቺ ቆንጆ አንቺ ቆንጆ ነሽ። አስተዋይ አስተዋይ ነው። አስተዋይ ነዎት። ይህ ሰው ማን ይህ ሰው ማን ነው? ሴት ጥሩ ሴት ነች። ጥሩ ሴት ናት። ተማሪ ተማሪዎች ተማሪዎች ነን። አስተማሪ አስተማሪዎች፣ አስተማሪዎች ናችሁ። መጥፎ መጥፎ ናቸው። እርሳቸው ትልቅ እርሳቸው ትልቅ ናቸው። pronunciation drills لا لما لبس لبس لج لمن علبس ملبس ملكم ملمن مالكاس على كمل، بولا لول شول كال كيل را

እርሳስ፣ ምክር፣ መስመር፣ ወንበር፣ መሞከር፣ መኖር፣ አረረ ሰራ ስብስትዩሽን ድሪልስ أني أدهنانين، تنش، أني أتنش نين، كنجر، أني أكنجر لك، أني ألك روك، أني أروك ترو. ne t'ro n'n qir ne qirb n'n Ethiopiawi saw n'h etiopiawi anta etiopiawi dana amerikawi አንተ አሜሪካዊ ነህ። ተማሪ፣ አንተ ተማሪ ነህ። አስተዋይ፣ አንተ አስተዋይ ነህ። አስተማሪ፣ አንተ አስተማሪ ነህ። አንቺ ጥሩ ነሽ። ቆንጆ፣ አንቺ ቆንጆ ነሽ። سیت، آنچی سیت نیش، تن نیش، آنچی تن نیش نیش، متفو، آنچی متفو نیش، ظیغ، آنچی ظیغ نیش، استمری. አንቺ አስተማሪ ነሽ። እርሶ አስተማሪ ነው። ተማሪ፣ እርሶ ተማሪ ነው። አስተዋይ፣ እርሶ አስተዋይ ነው። ኢትዮጵያዊ፣ እርሶ ኢትዮጵያዊ ነው። እዚያ እርሶ እዚያ ነው። አሜሪካዊ እርስዎ አሜሪካዊ ነው። ሰው እርስዎ ሰው ነው። እሱ ተማሪ ነው። ማን እሱ ማን ነው? astawai, tawai. Isso as Zia. Isso zia, não. Sau. Isso sau, não. As Ruk. እሱ ሩቅ ነው። እሷ መጥፎ ናት። እርሷ መጥፎ ነች። ደህና። እሷ ደህና ናት። እርሷ ደህና ነች። እዚህ። እሷ እዚህ ናት። እርሷ እዚህ ነች። ሴት እሷ ሴት ናት። እርሷ ሴት ነች። ትልቅ እሷ ትልቅ ናት። እርሷ ትልቅ ነች። አስተማሪ እርሷ አስተማሪ ናት። እርሷ አስተማሪ ነች። ቅርብ እሷ ቅርብ ናት። እርሷ ቅርብ ነች። እኛ አሜሪካውያን ነን። ኢትዮጵያውያን እኛ ኢትዮጵያውያን ነን። እዚያ እኛ እዚያ ነን። ሰዎች እኛ ሰዎች ነን። ተማሪዎች እኛ ተማሪዎች ነን። እዚህ እኛ እዚህ ነን። አስተዋይ እኛ አስተዋይ ነን። እናንተ አስተማሪዎች ናችሁ። ትንሽ እናንተ ትንሽ ናችሁ። ትልቅ እናንተ ትልቅ ናችሁ። ቅርብ እናንተ ቅርብ ናችሁ። ተማሪዎች፣ እናንተ ተማሪዎች ናችሁ። ሩቅ፣ እናንተ ሩቅ ናችሁ። ሴቶች፣ እናንተ ሴቶች ናችሁ። እነሱ ኢትዮጵያውያን ናቸው። አሜሪካውያን እነሱ አሜሪካውያን ናቸው። ተማሪዎች። እነሱ ተማሪዎች ናቸው። ሰዎች። እነሱ ሰዎች ናቸው። አስተማሪዎች። እነሱ አስተማሪዎች ናቸው። ሴቶች እነሱ ሴቶች ናቸው። እዚያ እነሱ እዚያ ናቸው። እርሳቸው አስተዋይ ናቸው። ትልቅ እርሳቸው ትልቅ ናቸው። ሩቅ እርሳቸው ሩቅ ናቸው ትንሽ እርሳቸው ትንሽ ናቸው ቅርብ እርሳቸው ቅርብ ናቸው ማን እርሳቸው ማን ናቸው በጣም ጥሩ እርሳቸው በጣም ጥሩ ናቸው። ሰብስቲትዩሽን ኮሬሌሽን ድሪልስ። እኔ ተማሪ ነኝ። አንተ አንተ ተማሪ ነህ። እሷ እሷ ተማሪ ናት። አንቺ አንቺ ተማሪ ነሽ። እርሳቸው እርሳቸው ተማሪ ናቸው። እሱ እሱ ተማሪ ነው። እኛ እኛ ተማሮች ነን። አንተ አስተዋይ ነህ። እነሱ እነሱ አስተዋይ ናቸው። እኔ እኔ አስተዋይ ነኝ። እናንተ እናንተ አስተዋይ ናችሁ። አንቺ አንቺ አስተዋይ ነሽ። እርሶ እርሶ አስተዋይ ነው። እሷ እሷ አስተዋይ ናት። አንቺ ጥሩ ነሽ። እኔ እኔ ጥሩ ነኝ። እኛ እኛ ጥሩ ነን። አንተ አንተ ጥሩ ነህ። እናንተ እናንተ ጥሩ ናችሁ። እርሳቸው እርሳቸው ጥሩ ናቸው። እሷ እሷ ጥሩ ናት። እነሱ ተማሪዎች ናቸው። እኛ እኛ ተማሪዎች ነን። እናንተ እናንተ ተማሪዎች ናችሁ። እርሶ እዚያ ነው። አንተ አንተ እዚያ ነህ። እሱ እሱ እዚያ ነው። አንቺ አንቺ እዚያ ነሽ። እናንተ እናንተ እዚያ ናችሁ። እርሷ እርሷ እዚያ ናት። ስሜ ተሰማ ነው። የእርስዎስ? ጆን ነው። እርስዎ አሜሪካዊ ነው? እኔ ኢትዮጵያዊ ነኝ። እዚህ መቼ መጡ? ትናንት መጣሁ። ትናንትና መጣሁ። አቶ ለማና አቶ ከበደ መቼ መጡ? አላውቅም። እርስዎ ተማሪ ነው? አዎ ተማሪ ነኝ። አማርኛ ያውቃሉ? ትንሽ አውቃለሁ። እሷ ቆንጆ ሴት ናት? አዎ በጣም ቆንጆ ናት። አቶ ተሰማ ምን ያውቃሉ? በጣም ጥሩ አማርኛ ያውቃሉ። አቶ ለማ መጥፎ ሰው ነው? የለም እሱ በጣም ጥሩ ሰው ነው። አስተዋይ ነው። አዎ አስተዋይ ነው። ሁለት እና ሁለት ስንት ነው? ሁለት እና ሁለት አራት ነው። ሶስት እና አራት ስንት ነው? ሰባት ነው። አቶ ተሰማ ጤና ነው? አዎ ደህና ነው። እነሱ እዚህ ናቸው? አዎ እዚህ ናቸው። አስተማሪዎች እዚህ መቼ መጡ? እኔ አላውቅም። እዚህ ስንት ሰዎች መጡ? ሁለት ሰዎች መጡ። አቶ ከበደ መጥፎ ነው? የለም መጥፎ አይደለም። አቶ ከበደ እና አቶ ለማ ተማሪዎች ናቸው። አዎ፣ እነሱ ተማሪዎች ናቸው። አቶ ከበደ እዚህ ነው? እዚህ አይደለም። እርስዎ ኢትዮጵያዊ ነው? አዎ፣ ኢትዮጵያዊ ነኝ። እርስዎስ? እኔ አሜሪካዊ ነኝ። አስተማሪ ነው? የለም፣ ተማሪ ነኝ። አቶ ተሰማ የት ነው? እዚህ ነው። መጽሐፉ የት አለ? እዚህ ነው። እሷ አስተማሪ ነች? አዎ፣ አስተማሪ ነች። እሱ ትልቅ ነው? የለም ትንሽ ነው። ስንት ሰዓት ነው? አስር ሰዓት ነው። አቶ ለማ ደህና ነው? አዎ፣ በጣም ደህና ነው። እዚህ ደህና አስተማሪ አለ? አዎ፣ አንድ ደህና አስተማሪ አለ። ደህና አማርኛ ያውቃሉ? በጣም ጥሩ አይደለም። አቶ ከበደና አቶ ጆን እዚህ መቼ መጡ? ትናንትና መጡ። This is the end of unit 3